የአሜሪካ ድምፅ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዓርብ ታህሳስ 8 2014 ዓ.ም ዝግጅታችን ጀመረ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ባካሄደው ልዩ ስብሰባ አውሮፓ ህብረትን ጨምሮ ስብሰባውን የጠሩት አባል ሀገራት በኢትዮጵያ አስከፊ ደረጃ ደርሷል ያሉትን የሰብአዊ መብቶች ይዞታ የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሶስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ ኢስታንቡል መግባታቸውን ጽህፈት ቤታቸው አስታውቋል። እነዚህንና ሌሎች በርከት ያሉ ዝግጅቶችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አምሃሪክ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ቆዩ። በነገራችን ላይ አድማጮች የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን አካተን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን። የአፍሪካ ቀንድ አገልግሎት፣ አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በቱርክ የአፍሪካ አጋርነት ጉባኤ ላይ ለመገኘት ዛሬ ቱርክ መግባታቸው ተነገረ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ዛሬ ባሰፈሩት መልእክት ከቱርክና አፍሪካ የመሪዎች ጉባኤ ጎን ለጎን እኔና የልኡካን ቡድኔ ከፕሬዝደንት ኤርዶጋን ጋር የሁለትዮሽ ውይይት ዛሬ አካሂደናል። የሁለቱ አገራት ታሪካዊ ግንኙነት ሁሌም በመከባበር ላይ የተመሰረተ ነው። ትብብራችን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል ብለዋል። የቱርክ አፍሪካ አጋርነት ጉባኤ በኮቪድ-19 ሳቢያ ለሁለት ዓመታት ተቋርጦ የነበረ ሲሆን ዛሬና ነገ በዋና መዲናይቱ ኢስታንቡል እንደሚካሄድ ተመልክተዋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። በትግራይ ክልል አላማጣ ከተማ በትናንትና ሁለት በተፈጸመ የአውሮፕላንና የድሮን ድብደባ 28 ሰዎች መሞታቸውን የክልሉ አስተዳደር አስታወቀ። ስድስት ጊዜ በተፈጸመው ድብደባ 76 ሰዎችም ቆስለዋል ተብሏል። ሀብታሙ ስዩም ዝርዝሩን ያሰማናል። በትግራይ ክልል አላማጣ ከተማ ላይ የመንግስት ኃይሎች ትናንት በጄትና በድሮን ድብደባ ፈጽመዋል ሲል ህዋት ዛሬ በጽሑፍ በወጣው መግለጫ አመልክተዋል። መግለጫው አክሎም በስድስት ዙሮዎች ተካሄደ ባለው ድብደባ የ28 ሰው ህይወት እንደጠፋ ተናግረዋል። የመንግሥት ኮሚኒኬሽን አገልግሎት ለዚህ ክስ ቀጥተኛ ምላሽ ባይሰጥም ቀደም ሲል የተነሱ ውንጀላዎችን የሚያስተባብል መግለጫ ማምሻውን አውጥተዋል። ደብደባው የተፈጸመው በገበያ ማዕከልና ሆቴል ላይ መሆኑን እስካሁን ቢያንስ ሰባ ስድስት ሰዎች መቁሰላቸውን መታወቁም ተገልጸዋል። መቀሌ የሚገኘው ሪፖርተራችን ሙልጌታ ጽባ ያነጋግራቸው የአይንማኝ እንደሆኑ የተናገሩ ሰዎች በጥቃቱ ንብረትም እንደወደመ ተናግረዋል። ይኸው የህወት መግለጫ እያይዞም ደብደባው የተፈጸመው የተባበሩት መንግስታት የሰብዓዊ መብቶች ምክር ቤት በኢትዮጵያ ጉዳይ ላይ ለመነጋገር ስብሰባ በጠራበት ጊዜ መሆኑን ጠቁመው በክልሉ በተለያዩ አካባቢዎች መንግስቱ በሚፈጽማቸው የአየር ጥቃቶች ሲቪሎች ላይ የህይወትና የአካል ጉዳት እየደረሰ መሠረተ ልማትም እየወደመ ነው ብሏል። ዋት አክሎም ዓለም አቀፉ ማህበረሰብ በኢትዮጵያ መንግስትና አጋዥ ባላቸው አጋሮቹ ላይ ተጽዕኖ እንዲያሳድር አሳስበዋል። በክልል ውስጥ ባለው የትራንስፖርትና የስልክ ችግር ምክንያት ባለ አማጣ ላይ ተፈጽሟል የተባለውን ጥቃት በአካል ተገኝቶ ለማጣራት አለመቻሉን ሪፖርተራችን ሙልጌታ ገልጿል። ስለ ሁኔታው ከመንግስቱ ባለስልጣናት ምላሽ ለማግኘት ጥረት እያደረግን እንገኛለን። ዛሬ ያደረግናቸው ተከታታይ ጥረቶችም አልተሳኩም። ይሁን እንጂ የኮሚኒኬሽን አገልግሎቱ የፈጠራ ቅጥፈቶች ለጊዜው ቢያደናግሩም እውነት የመሆን አቅም ግን የላቸውም በሚል ርዕስ ማምሻውን ባወጣው መግለጫ ህወሓት ትግራይ ውስጥ አጎራባቹን አማራና አፋር ክልሎች ውስጥ ፈጽሟል ያላቸውን ጥፋቶችና በደሎች ርዝሮ አፈቀላጤዎቹ ያላቸውን የምዕራብ ሚዲያና ና አብረዋቸው በሰብአዊ መብት ስም የሚሰሩ ያላቸውን ተቋማት አውግዟል። መግለጫው አያይዞም ሰሞኑን ምዕራብ ትግራይ ላይ ተፈጽመዋል ተብለው በሰብአዊ መብት ተሟጋጅ ተቋማት የወጣውን ሪፖርትና የመገናኛ ብዙሃን ዘገባዎችን የፈጠራ ክስ ሲል አስተባብሏል። ለመንግስቱ የዜጎች ሰብአዊ መብት ጉዳይ ቁልፍ አጀንዳ እንደሆነ የሚናገረው ይኸው የኮሚኒኬሽን አገልግሎቱ መግለጫ ኢትዮጵያ የጀመረችው ለውጥ ሰው ተኮርና ለሰዎች መብትና እሴት ከፍተኛ ዋጋ የሚሰጥ ነው ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዛሬ ባወጣው መግለጫ በምዕራብ ትግራይ በአማራ የጸጥታ ኃይሎች በትግራይ ተወላጆች ላይ የጅምላ እስር የግድያና መፈናቀል የተፈጸመ መሆኑን የሚገልጸው ያልተረጋገጠው አዲስ ሪፖርት ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ገልጿል። የውጭ ጉዳይ ሚኒስትሩ መግለጫ የተባበሩት መንግስታት እንደ አውሮፓ አቆጣጠር ከህዳር 2020 ጀምሮ 1.2 ሚሊዮን ሰዎች ከምዕራብ ትግራይ በኃይል መፈናቀላቸውን ገልጾ ሁሉም የአማራ ኃይሎች በሰላማዊ ሰዎች ላይ የሚያደርሱትን ጥቃት እንዲያወግዙ እንጠይቃለን ብሏል። የውጭ ጉዳይ ሚኒስትሩ መግለጫ የኤርትራ ኃይሎች ከኢትዮጵያ እንዲወጡ በድጋሚ ጥሪያችንን እናቀርባለን ብሏል። መግለጫው የኢትዮጵያ መንግስት ባለስልጣናት እነዚህ ሪፖርቶች በመመርመር ትክክለኝነታቸውን በማረጋገጥ የጥቃቱ ፈጻሚዎችን ተጠያቂነት እንዲያሰፍኑ ሁሉን አሳታፊ የሆነ ግልጽ ምርመራ እንዲያደርጉ እንጠይቃለን ሲል አሳስቧል። በኢትዮጵያ ሁሉም ታጣቂ ወገኖች ሰላማዊ ሰዎች ላይ የሚያደርሱትን ጥቃት እንዲያቆሙ እናሳስባለን ሲልም አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መግለጫ በመጨረሻም ጦርነቱ እንዲቆም፣ የሰብዓዊ መብት ጥሰትና ጥቃት እንዲያበቃ፣ ያለምንም ቅድመ ሁኔታ ለተረጂዎች የሰብዓዊ ተደራሽነት እንዲኖር፣ ሁሉን አካታች ውይይት እንዲጀመር ጥሪያችንን በድጋሚ እናሰማለን ብሏል። ካሜሩን ውስጥ በቻድ ሐይቅ አካባቢ በሚጥለው ዝናብ መቀነስ እየደረቀ በመጣው ወንዝ ሳቢያ በተፈጠረው የውሃ እጥረት በአካባቢው ማህበረሰብ አባላት መካከል ግጭት መባባሱ ተነገረ። በሰሜን ካሜሩን ጫፍ የተነሳው ድርቅ በሰብልና ከብቶች ላይ ጉዳት በማድረሱም የአካባቢውን ሕይወት እንዲከብድ ያደረገው መሆኑ ተገልጿል። በተለይ በሐይቁ ዳርቻ በሚኖሩ ዓሣ አጥማጆችና ገበሬዎች ዘንድ የተረፈችውን ነገር ለመቆጣጠር ግጭት መከሰቱ የአካባቢው ነዋሪዎች አስረድተዋል። የተባበሩት መንግስታት የሰሜን ካሜሩንን አካባቢ የሚመግበው ትልቁ የቻድ ሐይቅ ባለፉት አስርት ዓመታት ውስጥ ዘጠና አምስት ከመቶ መቀነሱን አስታውቋል። የመንግስታቱ ድርጅትና የካሜሩን መንግሥት በእርስ በእርስ ግጭት ውስጥ የሚገኙትን በአካባቢው የሚኖሩ የማህበረሰብ አባላትን ለማስማማት ያደረጉት ጥረት ፍሬ አለማስገኘቱን ገልጸዋል። የተባበሩት መንግስታት የስደተኞች ኮሚሽነር በካሜሩን እና በማህበረሰቡ መካከል የተከሰተውን የእርስ በርስ ግጭት እየሸሹ ወደ ጎረቤት ቻድ የተሰደዱ ሰዎች ቁጥር 82,000 መድረሱንም ዛሬ ባወጣው መግለጫ አስታውቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ፕሬዚደንት ጆ ባይደን ትናንት ባሰሙት ንግግር የኮቪድ-19 ኦሚክሮን ቫይረስ ዩናይትድ ስቴትስ ውስጥ በከፍተኛ ደረጃ እየተስፋፋ መምጣቱን ገልጸው አሜሪካውያን ክትባቶቹን ወይም የማጠናከሪያ ክትባቱን እንዲወስዱ አሳስበዋል። ፕሬዚደንቱ ክረምቱን ከባድ ሕመምና ሞት እየተመለከትንበት ነው በማለት ኮቪድ-19 እያስከተለ ያለውን ጉዳት አደገኝነት ገልጸዋል። የውጭ የመረጃ ተቋማትና ዓለም አቀፍ የሽብር ድርጅቶች ዩናይትድ ስቴትስ ውስጥ የሚያሰራጩትና የሚነዙት የሐሰት ወሬ እየሰራ ይመስላል ያሉት አንድ ከፍተኛ የአገር ውስጥ ደህንነት ባለሥልጣን፣ ይህም በመጪዎቹ ሳምንታት ውስጥ የሽብር አደጋን ሊያስከትል ይችላል የሚል አዲስ ስጋት ማሳደሩን ተናገሩ። ባለፈው ዳር ታትሞ ከወጣው የጸረ ሽብርና ጥናታዊ ዘገባ ጋር ተመሳሳይነት እንዳለው የተነገረለት ይህ ማስጠንቀቂያ ያወጣው የገና በዓልና አዲሱን ዓመት እንዲሁም አንደኛ ዓመቱን ከሚይዘው እንደ ኤሮፓ አቆጣጠር ጥር ስድስት በዩናይትድ ስቴትስ ምክር ቤት ህንፃ ላይ የተካሄደውን የወረራ ጥቃት በሚታሰብበት ጊዜ መሆኑ ተገልጿል። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ አክራሪነትን አስመልክቶ ከትናንት በስቲያ ረቡዕ በተዘጋጀው ፎረም ላይ የተናገሩት የአገር ውስጥ ጉዳይ ደህንነት ሚኒስትሩ ከፍተኛ ባለስልጣን ጆን ኮኸን ስጋቱ ይበልጥ አደገኛና ተለዋዋጭ ሊሆን እንደሚችል አስረድተዋል። ሽብርተኝነትን በመቋቋም መሻሻል አሳይተናል፣ አሁንም ዕለት ተዕለት መሻሻላችንን እንቀጥላለን ያሉት ባለስልጣኑ ይሁን እንጂ አሁንም ገና ብዙ ይቀረናል ብለዋል። ባለፈው ዳር የወጣው የጸረ ሽብር ዘገባ ዩናይትድ ስቴትስ በዚህ ዓመት መጨረሻና በሚቀጥለው አዲሱ ዓመት መጀመሪያ ላይ ከአገር በቀል አክራሪዎች የሽብርተኝነት አደጋ ሊገጥማት እንደሚችል ያለውን ስጋት አመልክቷል። ይሁን እንጂ አክራሪነትን አስመልክቶ በተደረገው በትናንቱ ውይይት የውጭ መንግስታት የመረጃ ተቋማት በሚያደርጓቸው በርካታ ተግባራት ጉዳዩን ያወሳሰበው መሆኑን ባለሥልጣኑ ተናግረዋል። ብዙዎቹ በዘመቻ መልክ ከውጭ ያለማቋረጥ የሚነዙ እጅግ የተወሳሰቡ የሐሰት መረጃዎች እንደሚደርሳቸውም ገልጸዋል። ከሆን እነዚህ የተሳሳቱ መረጃዎች ከማኅበራዊ ሚዲያውም አልፈው የዋና ዋና ዜና አውታሮችን ትኩረት የሚያገኙበት የተወሳሰበ መንገድ አላቸው ብለዋል። የተዛቡ ወሬዎች ለብዙ ሰዎች በደረሱና ብዙዎችም በተቀባበሉት ቁጥር ከዚያ መካከል በሰሙት ነገር የሚነኩ ወይም በመቆጣት ተነስተው ላልሆነ ተግባር የሚገፋፉ ሰዎች መኖራቸው ተብራርቷል። የአገር ውስጥ ደህንነት ሚኒስትሩ አሌጃንድሮ ማዮርካስም ባለፈው ማክሰኞ ይህ ስጋት የመነጨው እየተነዛ ከሚገኘው የሐሰት ኢንፎርሜሽን ዘመቻ ውጤት የተነሳ መሆኑን ተናግረዋል። የተሳሳተ ወሬ ዘመቻ የደህንነታችን ስጋት ምንጭ ሆኗል ብለው መናገራቸውም ተዘግቧል። ቻይናና ኢራን የሩሲያን ፈለግ ተከትለው የአገር ውስጥ የፖለቲካ ልዩነቶችን በመጠቀም የተሳሳተ ኢንፎርሜሽን እንደሚነዙ ተነግሯል። ቻይና እና ሩሲያ የተቀናቃኞቻቸውን ዩናይትድ ስቴትስን የጠፈር ሳተላይት ጂፒኤስ እና የአውሮፓውያኑን ጋሊሊዮ ሳተላይትን የቅኝት ስርዓት ለመፎካከር የቴክኖሎጂ ጥምረት እየፈጠሩ መሆናቸው ተነገረ። ይህ የሆነው ሁለቱ አገሮች ወታደራዊና ስትራቴጂካዊ ትብብር ለመፍጠር እየተቃረቡ መሆናቸው እየተነገረ ባለበት በዚህ ወቅት መሆኑም ተመልክቷል። ሁለቱ አገሮች ለተጨማሪ እይታ የሚረዳቸውን የሳተላይት ቴክኖሎጂዎች በየአገሮቻቸው መሬት ላይ ለመትከል ተስማምተዋል። በዚህ ዓመት መጀመሪያ ላይ የሩሲያን ግሎናስ የተባለውን የሳተላይት ጣቢያ ቻይና በምድሯ እንድትተክል ፈቅዳለች። ሩሲያም በአጸፋው ቻይና ቤይዳው የተሰኘውን የሳተላይት መሳሪያዋን ሩሲያ ውስጥ እንድትተክል ተስማምታለች። ይህ ሁለቱ አገሮች ሰፋ ያለውን የዓለም ክፍል እንዲቃኙ ተጨማሪ አቅም የሚፈጥርላቸው መሆኑ ብቻ ሳይሆን በሁለቱም አገሮች መካከል እየታየ ያለው ስምምነት የበለጠ መግባባትን እየፈጠረ መምጣቱን እንደሚያሳይ ተነግሯል። የአሜሪካ ድምፅ ያነጋገራቸው ባለሙያዎች ሳተላይት የ21ኛው ክፍለ ዘመን ወታደራዊ አቅም በተለየ መልኩ የሚገነባ መሆኑን ገልጸዋል። ሁለቱ ሀገሮች በተለይ ቻይና ከዩናይትድ ስቴትስ ጋር የምታደርገውን ፉክክር ለምዕራቡ ዓለም አደጋ መሆኑንም አስረድተዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን እንደ ኤሮፓ አቆጣጠር ህዳር 17 ለጋዜጠኞች በሰጡት መግለጫ ይህ ነገር እጅግ አደገኛ የሚያደርገው በዓለም አቀፉ ማኅበረሰብ ላይ የሚደቅነው አደጋ ነው። ለስትራቴጂካዊ መረጋጋትም አደገኛ ነው ብለዋል። ባለፈው ወር ሄይቲ ውስጥ ታግተው ከነበሩት ሚስዮናውያን አሜሪካውያን መካከል ወደ ኋላ ቀርተው የነበሩ 12 ሰዎች በትናንትና ዕለት መለቀቃቸው ተሰማ። አንድ የካናዳ ዜጋን ጨምሮ 16 የሚሆኑ አሜሪካውያኑ ሚስዮናውያን 400 ማዋዞ በተባለ የወንብድና ወይም ጋንግ ቡድን አባላት ለገንዘብ ሲባል ታግተው የተወሰዱ እንደ አውሮፓ አቆጣጠር ጥቅምት 16 እንደነበር በዘገባው ተገልጿል። ቀደም ሲል ከተለቀቁት ጋር 17ቱም ሰዎች በደህና ሁኔታ እንደሚገኙ ተነግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራቸውን ቆዩ። ደረጀ ደስታን ለዜናው አመሰግናለሁ። በ19 በ25፣ ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 8 2014 ዓ ም ዝግጅታችንን ነው በከአሜሪካ ድምጽ በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማህሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማህሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ አብይረስ እንውሰዳችሁ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ባካሄደው ልዩ ስብሰባ አውሮፓ ህብረትን ጨምሮ ስብሰባውን የጠሩት አባል ሀገራት በኢትዮጵያ አስከፊ ደረጃ ደርሷል ያሉትን የሰብአዊ መብቶች ይዞታ የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል። የአፍሪካ ሀገራት ተወካዮች በበኩላቸው በኢትዮጵያ ስብሰባ መጠራቱን ተቃውሞ የአፍሪካ ህብረት ችግሩን ለመፍታት የሚያደርገው ጥረት እንዲከበር ጠይቀዋል። በጄኔቫ የተካሄደውን ልዩ ስብሰባ ተከትሎ መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ምክር ቤቱ ከኮሚሽኑ ጋር በመተባበር ያካሄደው ምርመራ እያለ በተመሳሳይ ጊዜ የተፈጸሙ ጥሰቶችን ለመመርመር ሌላ ቡድን መቋቋሙ አላስፈላጊ ነው ሲል ተቃውሞ አሰምቷል። የልዩ ስብሰባ ሂደቱን የተከታተለችው ስመኝ ሸቆየ ተጨማሪ አላት። ዛሬ በጄኔቫ የተካሄደውንና በኢትዮጵያ እየደረሰ ነው የተባለውን አስከፊ የሰብአዊ መብቶች ጥሰት የገመገመው 33ኛው የተባበሩት መንግስታት ድርጅት የሰብአዊ መብቶች ልዩ ስብሰባ የጠሩት የአውሮፓ ሕብረትን ጨምሮ 52 የምክር ቤቱ አባላትና ታዛቢዎች ናቸው። የዓለም አቀፉ ሰብአዊ መብቶች ምክር ቤት ምክትል ኮሚሽነር ናዲያ አልናሺፍ ስብሰባውን በከፈቱበት ወቅት ባደረጉት ንግግር በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በሰብአዊነት ላይ እያደረሰ ያለው ተጽዕኖ መጨመሩንና እስካሁን በሰሜን ኢትዮጵያ የሚኖሩ ከ9.4 ሚሊዮን ሰዎች በላይ ለምግብ እጥረት መጋለጣቸውን ተናግረዋል። ምክትል ኮሚሽነሩ አክለው በኢትዮጵያ ህዝቦች ላይ እየደረሰ ያለውን ሰብአዊ መብት ጥሰት ለማስቆም በጦርነት ውስጥ የሚሳተፉ ሁሉም አካላት ያለምንም ቅድመ ሁኔታ ውጊያ እንዲያቆሙና ወደ ውይይት እንዲመጡ ጥሪ ያቀረቡ ሲሆን መንግስት በአስቸኳይ አዋጁ ስም እያደረሰ ነው ያሉትን የመብት ጥሰትም እንዲያቆም ጠይቀዋል። ናሽፍ እንዳሉት መንግስት በአስቸኳይ ጊዜ አዋጁ የሚወሰዱ እርምጃዎች ሀገሪቱ በዓለም አቀፍ የሰብአዊ መብቶች ድንጋጌ መሰረት ካለባት ኃላፊነት ጋር የሚሄድ መሆኑን እንዲያረጋግጥ መናገር እፈልጋለሁ። ከቅርብ ጊዜያት ወዲህ በአስቸኳይ አዋጁ ስም ባለስልጣናት የሚወስዷቸው እርምጃዎች መንግስት የጋራ ምርመራውን ምክር ሀሳብ ለመፈጸም ካሳየው ቁርጠኝነት ጋር የሚሄድ አይደለም ብለዋል። የመንግስታት ድርጅቱ የሰብአዊ መብቶች ምክር ቤት በኢትዮጵያ ላይ ስብሰባ እንዲያካሂድ ጥሪ ካቀረቡት ሀገሮች መካከል መካከል የኖርዲክ ባልቲክ ሀገራትን ወክለው የተናገሩት የዴንማርክ የውጭ ጉዳይ ሚኒስትር በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ተሳታፊ የሆኑ አካላት እያደረሱት ያለው የወሲብና የጾታ ጥቃት ዘርን መሰረት ያደረገ ጥቃትና የጥላቻ ንግግር እያሳሰባቸው መሆኑን ጠቅሰው የደረሱትን ጥቃቶች የሚያጣራ ገለልተኛ ቡድን እንዲቋቋም ጠይቀዋል። ኢትዮጵያ መንግስት ግብረ ኃይል በማቋቋም ተጠያቂነትን ለማስፈንና ጥቃት አድራሾቹን ለፍትህ እንዲቀርቡ የሚያደርገውን ጥረት እናደንቃለን። ሆኖም በዚህ ተቋም የሚደረገው ምርመራ የደረሰውን የመብት ጥሰት መጠን ሊሸፍንና ተጠያቂነት ለማስፈን ዓለም አቀፍ ደረጃ ሊያሟላ አይችልም የሚል ስጋት አለን። ስለዚህ ተጨማሪ ገለልተኛ ዓለም አቀፍ ተቋም ምርመራውን ማካሄዱ አስፈላጊ ነው። ይሄ የደረሱ ጥሰቶች መረጃ በወቅቱ እንዲሰበሰብና ፍትህ እንዲሰፍን ይረዳል። የምክር ቤቱ ልዩ ስብሰባ እንዲካሄድ ጥሪ ያቀረበው ሌላው የአውሮፓ ህብረትን ወክለው የተናገሩት የስሎቫኒያ ተወካይ በበኩላቸው የአውሮፓ ህብረት በኢትዮጵያ ላይ ላለው ቀውስ ወታደራዊ ኃይል መፍትሄ ይሆናል ብሎ እንደማያምን እና የአፍሪካ ህብረትን ጨምሮ በቀጠናው ባሉ ሀገሮች ሰላም ለማስፈን የሚደረጉ ጥረቶችን እንደሚደግፉ አረጋግጠዋል። ሆኖም በኢትዮጵያ በአስቸኳይ ጊዜ ከታወጀ ጊዜ አንስቶ እየታሰሩ ያሉ ሰዎች ዙሪያ ግልጽነት እንዲኖር፣ የታሰሩባቸው ቦታዎችም እንዲጎበኙ ጠይቀዋል። ቀደም ሲል በጥምረት የተካሄደውን ምርመራ ለማጎልበት ዓለም አቀፍ ገለልተኛ ቡድን መቋቋም አለበት ብለን እናምናለን ያሉት የስሎቫኒያ ተወካይ በሀገር ውስጥ የሚደረገውን ጥረት ለማገዝና ተጠያቂነት ለማረጋገጥ ይህ አስፈላጊና በፍጥነት መደረግ ያለበት ነው ብለን እናምናለን ብለዋል። በልዩ ስብሰባው ላይ ኢትዮጵያን ወክለው ንግግር ያደረጉት በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ዘነበ ከበደ በበኩላቸው የኢትዮጵያ መንግስት በጦርነቱ ወቅት ደረሱ የተባሉ የመብት ጥሰቶችን ለመመርመር ከዓለም አቀፍ ተቋማት ጋር ትብብር ስታደርግ መቆየቷን አስታውሰዋል። የጋራ ጥረታችንን ለመደገፍ የመንግስታቱ ድርጅት የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን በሰሜን ኢትዮጵያ ደረሰው የተባሉ የሰብአዊ መብት ጥሰቶች ዙሪያ የጋራ ምርመራ አድርገዋል። የተላለፉትን ምክረ ሀሳቦች ለመተግበርም ያለንን ቁርጠኝነት ግብረ ኃይል በማቋቋም አሳይተናል። አምባሳደር ዘነባ አክለው የሰብአዊ መብቶች ምክር ቤቱ ዛሬ በኢትዮጵያ ላይ ያካሄደው ልዩ ስብሰባ ምክር ቤቱን የተሰወረ አጀንዳን ለማስፈጸም ግፊት ማድረጊያ ለመጠቀሚያነት የቀረበ ነው በማለት ኢትዮጵያ ልዩ ስብሰባው የሚያሳልፋቸውን ማንኛውንም ውሳኔዎች እንደማትቀበልና እንደማትተገብር ተናግረዋል። የመጀመሪያ ምርመራ ከተጠናቀቀበት ጊዜ አንስቶ ኢትዮጵያ የሰብአዊ መብት ኮሚሽን ቢሮ በአፋርና በአማራ ክልሎች የደረሱ የመብት ጥሰቶች ዙሪያ ተጨማሪ የጋራ ምርመራ እንዲያደርጉ ጥሪ ያቀርበናል። ይህ ስብሰባ ግን በሕወሓት ሽምቅ ተዋጊዎች የደረሰውን የንብረት ውድመት አስገድዶ መድፈርና ሕጻናትን ለውትድርና መጠቀም አላወግዝም። ይህ የሽብርተኛ ቡድን ለትግራይ ክልል ሰብአዊ እርዳታ የሚያገለግሉ ከአንድ ሺህ በላይ እህል ጫኝ መኪናዎችንና አቅርቦቶችን ለውጊያ ተጠቅሞበታል። የምግብ ማከማቻ መጋዘኖችን፣ የኢንዱስትሪ ተቋማትን፣ ትምህርት ቤቶችን፣ የጤና ተቋማትን አውድሟል። ይህን ስብሰባ የጠሩት ሀገራት ግን ስለዚህ ደንታ አይሰጣቸውም። ይልቁንም ፍላጎታቸው በኢትዮጵያ መንግስት ላይ ለመጫን ቆርጠው ተነስተዋል። በስብሰባው ላይ 13 የአፍሪካ ሀገራትን ጨምሮ 22 ሀገራት ምክር ቤቱ በኢትዮጵያ ላይ ያካሄደውን ልዩ ስብሰባ የተቃወሙ ሲሆን አፍሪካን ወክለው የተናገሩት የካሜሩን ተወካይ ስብሰባው የአውሮፓ ሀገራት ኢትዮጵያ ችግሯን ለመፍታት እያደረገች ያለችውን ጥረትና የአፍሪካ ሀገራት ችግሩን ለመፍታት እያደረጉ ያለውን ጥረትም ከግምት ውስጥ ያልከተተ ነው ብለዋል። የስብሰባው መካሄድ እየተካሄደ ያለውን ጥረት እንደሚያደናቅፍ በመግለጽም የምክር ቤቱ አባላት የሚተላለፈውን ምክረ ሀሳብ እንዲቃወሙ ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሦስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ ኢስታንቡል መግባታቸውን ጽህፈት ቤታቸው አስታውቋል። የኢትዮጵያው መሪ በዛሬው ዕለት ከቱርክ ፕሬዚዳንት ጣይብ ኤርዶጋን ጋር ተገናኝተው መወያየታቸውን የአስተናጋጇ ፕሬዝዳንት ጽህፈት ቤት አመልክቷል። እስክንድር ፍሬው አጠር ያለ ዘገባ አለው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ቱርክ ኢስታንቡል መግባታቸውን ጽፈት ቤታቸው ያስታወቀው በዛሬ ዕለት ነው። ጠቅላይ ሚኒስትሩ በዚያ የተገኙት በሶስተኛው የቱርክ አፍሪካ አጋርነት ጉባኤ ላይ ለመሳተፍ መሆኑንም አመልክቷል ጽፈት ቤቱ። የህዋት ኃይሎችን ከአማራና አፋር ክልሎች ለማስወጣት የተካሄደውን የቅርብ ጊዜ ውጊያ በአካል ተገኝተው የመሩት ጠቅላይ ሚኒስትሩ ወደ አዲስ አበባ የተመለሱት ባለፈው ሳምንት መጨረሻ ነው። ወደ ቱርክ ያደረጉት የውጭ ጉዞም ከግንባር መልስ የመጀመሪያቸው ነው። ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከቱርክ ፕሬዝዳንት ሬሴፕ ታይብ ኤርዶጋን ጋር ተገናኝተው መወያየታቸውን የአስተናጋጁ አገር መሪ ጽፈት ቤት አስታውቋል። የውይይቱ ዝርዝር ግን አልተገለጸም። የኢትዮጵያው መሪ ቆየት ብለው በማኅበራዊ ትስስር ገጻቸው ባሰፈሩ ጽሑፍ የሁለቱ አገራት ግንኙነት ሁሌም በመከባበር ላይ እየተመሠረተ ነው ብለዋል። ትብብርን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል በማለትም አክለዋል። በጉባኤው ላይ እየተሳተፉ የሚገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ቀደም ብለው ባደረጉት ንግግር በአፍሪካ ሕብረት አጀንዳ 2063 መሰረት ቱርክ በአፍሪካ የውጭ ቀጥታ ኢንቨስትመንት፣ በሰው ኃይልና በመሠረተ ልማት ያላትን ንቁ ሚና አድንቀዋል። ቱርክና ሌሎች አጋሮች የአፍሪካን የድህረ ኮቪድ-19 ኢኮኖሚ ማገገሚያ በግብርና ማዘመን፣ በኢንዱስትሪያላይዜሽን፣ በመሠረተ ልማት ዝርጋታና በቴክኖሎጂ ሽግግር ዘርፎች እንዲደግፉ ሚኒስትር ዴታው ጥሪ ማቅረባቸውን የውጭ ጉዳይ ሚኒስቴር አስታውቋል። ሶስተኛው የቱርክ አፍሪካ አጋርነት ጉባኤ የላቀ አጋርነት ለጋራ ልማትና ብልጽግና በሚል መሪ ቃል ከአፍሪካ ሕብረት ጋር በመተባበር የተዘጋጀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ከዚሁ የቱርክ ዘገባ ሳንወጣ ኢስታንቡል በያዝነው ሳምንት ለሁለት ቀናት የሚዘልቅ በአፍሪካ ላይ ያተኮረ ጉባኤ በማስተናገድ ላይ ትገኛለች። ይህም ቱርክ በአፍሪካ ላይ ያላትን ዲፕሎማሲያዊና ምጣኔ ሀብታዊ ተጽዕኖ ለማጎልበት የያዘችው የቅርብ ጊዜ ጥረት ተደርጎ ተወስዷል። ዶሪያን ጆንስ ከኢስታንቡል ለአሜሪካ ድምፅ ያጠናቀረውን ዘገባ ዝርዝር አሉና ከበደ ያቀርበዋል። በዓለም አቀፉ የኮቪድ-19 ወረርሽኝ ሳቢያ ለሁለት ዓመታት ከዘገየ በኋላ ኢስታንቡል የቱርክና የአፍሪቃ አጋርነት የሚል ስያሜ የሰጠችውን ጉባኤ ዛሬ ማስተናገድ ጀምራለች። ይሁንና አዲሱ የኮሮና ቫይረስ ዝርያ ኦሚክሮም እየተዛመተ ባለበት በአሁኑ ወቅት ከጉባኤው መክፈቻ ጥቂት ሰዓታት ቀደም ብሎ ባለው ጊዜ እንኳን ማን እንደሚሳተፍ ሙሉ በሙሉ ግልጽ አልነበረም። ጉባኤው ቱርክ ሰላሳ አዳዲስ ኤምባሲዎችን በመክፈትና ጠንካራ የንግድ ፖሊሲ በማራመድ በአፍሪቃ ያላትን የጎላ ዝንባሌ ያሳየችበት ጥረት አካልም ነው። ጃሌል ሃርቻው ዋና መቀመጫውን በጄኔቫ ያደረገው ግሎባል ኢኒሽቲቭ የተባለውና በሰሜን አፍሪካ የጸጥታ የፖለቲካና የኢኮኖሚያዊ ጉዳዮች ላይ ያተከረው ተቋም ከፍተኛ አጥ ናቸው ቱርክስ ር በርካታ ቆንስላዎችና ኤምባሲዎች አሉ ይህም የተለመደው የምዕራባውያን አካሄድ አይደለም ምዕራባውያን አገሮች የቱንም ያክል አስፈላጊ ቢሆኑ በሚቀጥሉት ሁለት አስርተ ዓመታት ውስጥ በአመዛኙ በአፍሪቃ ያሏቸውን ዲፕሎማሲያዊ መወካዮቻቸውን እየዘጉ ነው የሚሄዱት ቱርኮች በአንጻሩ በፍጥነት ስለሚሰሩ የግንባታ ፕሮጀክቶችን በአንጻራዊነት በተመጣጣኝ ዋጋ ስለሚያቀርቡና ከባህሉ ጋርም መጣጣም በመቻላቸው አካሄዳቸው በጣም አሳማኝ ነው እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ.ም አንስቶ አጉሪቱን ለ28 ጊዜያት በመጎብኘት የቱርኩ ፕሬዚዳንት ሬጀፕ ታይፕ ኤርዶዋን የአፍሪቃ ቋሚ ጎብኚ ሆነዋል ማለት ይቻላል። ይሁንና ቱርክ በአፍሪቃ ያላት ፍላጎት በርካታ የአፍሪካ አገሮችን ቅኝ የገዛችውን ፈረንሳይን ከመሳሰሉ አገሮች ጋር ሽኩቻ መፍጠሩ አልቀረም። በሊቢያውም ግጭት በግብፅ የሚደገፈውን አንጃ የሚፋለመውን ወገን ነው የደገፈችው። ያም ሁኔታ ታዲያ አንዳንድ የቱርክ የንግድ ተቋማት በእጅጉ ትርፋማ ከሆነው የግብጽ ገበያ እንድንወጣ አስገድዶናል በሚል ያማርራሉ። አሊ ኤረን ለኢንዱስትሪዎች የሚውል ማሞቂያ የሚያከፋፍል የቱርክ ኩባንያ ሊቀመንበርና ዋና ሥራ አስፈጻሚ ናቸው። where we can, you know, find ourselves very comfortable in this industrial environment there. ግብጽ ውስጥ በጣም ጥሩ የሆነ የጨርቃጨርቅ ኢንዱስትሪ አለ። በተጨማሪም መልካም የሚያሰኝ የኢንዱስትሪ ሁኔታና የቴክኒክ ሰዎችን ልናገኝ የምንችልባቸው የተሽከርካሪዎችና ሌሎች መሰል ኢንዱስትሪዎች አሉ። ስለሆነም ግብጽ ብዙ ሊሰራ ሲችል ያልሰራንባት ነች ማለት ይቻላል። ሁለቱ ሀገሮች ያላቸውን ግንኙነት ለማሻሻል የቱርክና የግብጽ ዲፕሎማቶች ንግግሮችን ሲያደርጉ ቆይተዋል። አሁንም ንግግሮቹ ከኢስታንቡል ስብሰባ ጎን ለጎን ሊቀጥሉ እንደሚችሉም ይጠበቃል። የንግድ ግንኙነቶችንም የሚመለከቱ ውይይቶች መካተታቸው አይቀርም ነው የተባለው። አንካራ በቅርቡ ወታደራዊ ሰው አልባ አውሮፕላኖችን ለሞሮኮ መሸጧ ለቱርክ የመከላከያ ኢንዱስትሪ እንደ አንዳች ሁነኛ ምርት ተደርጎም ተወስዷል። ቱርክ እንደ አውሮፓውያን የዘመን አቆጣጠር ከ2003 ዓ.ም አንስተው ከአፍሪካ ጋር የምታደርገው የንግድ ልውውጥ በአምስት እጥፍ አድጎ ወደ 25 ቢሊዮን ዶላር መድረሱን መንግሥታዊ ምንጮች ጠቁመዋል። ሆኖም ከቻይና ጋር ሲነጻጸር ግን አሁንም ያመጠን በእጅጉ ያነሰ ቢሆንም በሀገር ውስጥ ግን ለኤርዶጋን ከፍ ያለ የፖለቲካ ትርፍ ማስገኘቱ እሙን ነው። ዩሱፍ ኬናን ካክ በሱዳን የሰሩ የቀድሞ የቱርክ ዲፕሎማት ናቸው። መንግሥት ራሱን ዓለም አቀፋዊ ተዋናይ አሊያም የሙስሊም መንግሥታትን ለምሳሌ ያክል በአፍሪካ ሶማሊያን እንደሚደግፍ አድርጎ ለመራጮች ማሳየት ይችላል። ስለሆነም ቱርክ ከአፍሪካ ጋር ያላት ትስስር በቱርክ ሕዝብ ዘንድ ከፍ ያለ አድናቆት ያገኝ ነው። ስለዚህ ይህ ሶስት ነገሮችን እውን ያደርጋል። ቱርክ በዓለም ያላት እውቅና፣ የንግድ ሸሪክነትና የሀገር ውስጥ ፖለቲካ ናቸው። የቱርክ ኢኮኖሚ በምንዛሬ ቀውስ በተመታበት በአሁኑ ወቅት ጉባኤው ሊያስገኝ የሚችለውን ማንኛውንም ማጠናከሪያ ኤርዶዋን በአዎንታ ነው የሚቀበሉት። ይሁንና እያንዣበበ ያለው የኢኮኖሚ ቀውስ አንካራ በአፍሪካ የምታደርገውን ጥረት ለማስቀጠል የገንዘብ ምንጭ እጥረት ሊገጥማት ይችላል ሲሉ ተንታኞች ያስጠነቅቃሉ። ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች፣ አሁን ደግሞ በተከታዩ ዘገባ ወደ ባህር ዳር እንወስዳችሁ። የህወሓት ታጣቂዎች በአማራና በአፋር ክልሎች አድርሰውታል የተባለውን ጾታዊ ጥቃት ለሴቶች መብት የቆሙ ዓለም አቀፍ ተቋማት ዝም ማለትን የሚያወግዝ ሰልፍ በባህር ዳር ከተማ ተካሂዷል። አስቴር ምስጋናው ብርቱካናማ ቀለም ያለው የአንገት ሻርፕ አንገታቸው ላይ ጣል ያደረጉ በሺዎች የሚቆጠሩ ሴቶች ናቸው ዛሬ በባህርዳሩ ሰልፍ የታደሙት። ታዳሚዎቹ በአማራና በአፋር ክልል በሴቶች እና በህፃናት ላይ ጾታዊ ጥቃት የሚያወግዝና ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትም ለጉዳዩ ትኩረት እንዲሰጡ የሚያሳስብ ነበር። ወይዘሮ ትጥቅነሻ አለሙ ሰልፍ የወጡበትን አላማ ሲገልጹ በኢትዮጵያ በተለይ በአፋርና በአማራ ክልል በህወሀት ታጣቂዎች ለተደፈሩ ሴቶች ድምፅ ለመሆን እንደሆነ ይናገራሉ። በአለም አቀፍ ደረጃ በሴቶችና ህጻናት ላይ የሚፈጸሙ ፆታን መሰረት ያደረጉ ጥቃቶች የመውገዝና ድርጊቶቹን በመቃወም ረገድ የወንዶች ድርሻ ዛሬ ከፍ ተብሎ እንዲታይ ነው የሚፈለገውና ወንዶች በነጭ ሪቫን ሴቶች ደግሞ ብርቱካናማ ቀለም ባላቸው ቲሸርቶች፣ እስካርፖችና ሻሾች ደምቀው ጥቃቶችን በማውገዝ በዓሉን አክብረው የውላሉ። በዚህም መሰረት እንደ ክልላችን በወራሪው ኃይል በርካታ እህቶቻችን፣ ሴት ልጆቻችንና እናቶቻችን ከሀገራችን ባህል ሃይማኖታችን ከሚፈቅደው ውጭና የማህበረሰቡን ስነ ልቦና ባላገናዘበ መንገድ እጅግ አስጸያፊ በሆነ መንገድ ጾታን መሰረት ያደረገ ጥቃት ተፈጽሞባቸዋል። ይሄ ጥቃት ደግሞ እንደ ሀገር፣ እንደ ክልል፣ እንደ ሰው ሁሉም ሊያወግዘው ይገባል። ከዚህ ጋር በተያያዘ ዓለም አቀፍ የሰብአዊ መብት ድርጅቶች ዓለም አቀፍ የሰዎችን ድምፅ የሚያስተጋቡ ሚዲያዎች በእኛ ክልል እየተፈጸመ ያለው በአማራ ህዝብ ላይ እየተፈጸመ ያለው ጾታን መሰረት ያደረጉ ጥቃቶችና ና አጠቃላይ የሰብአዊ መብት ጥሰቶችን ሰምተው እንዳልሰሙ አይተው እንዳላዩ ኢንተርናሽናል የሆነ የሚዲያ ሽፋን እንዳያገኙና በሴቶች ላይ እየተፈጸመ ያለው የመብት ጥሰት ዓለም አቀፍ የማህበረሰብ ግንዛቤ እንዳይኖረው በማድረግ ረገድ በቂ ሽፋን ባለመስጠት በህመማችን ላይ ተጨማሪ ህመም ፈጥረውብናል እና እግረ መንገዱንም እነዚህ ነፃነን የሚሉ ሚዲያዎች ነፃነታቸውን ለሁሉም ሰው እኩል በመቆም እኩል ድምፅ በመሆን ማሳየት ሲገባቸው ወገንተኝነት አይተንባቸዋል። ይህንንም ለማውገዝ ድምፃችንን ለመስጠት ነው ዛሬ የተገኘ ነው። ወጣት መሰረትም ተመሳሳይ ሀሳብ ነው የያዘችው። ዛሬ የመጣሁት የዓለም አቀፍ የጾታ ጥቃትን ምክንያት በማድረግ እሱን ለመቃወም የመጣ ነው ሳል በዚህ የህልውና አደጋ ደግሞ በብዛት እየተጠቁ ያሉት ሴቶችና ህጻናት በመሆኑ የእነሱን ጥቃት ዓለም አቀፍ ሚዲያዎችም ሰብአዊ መብት ተቋማትም አይተው እንዳላዩ ዝም እያሉ ስለሆነ ይህንን እነሱ አትኩሮት ሰጥተው ሽፋን እንዲሰጡልን ነው የመጣ። በክብር እንግድነት የተገኙት የመስኖና ቆላማ አካባቢዎች ልማት ሚኒስቴር አይሻ መሐመድ በዓለም አቀፍ ደረጃ በየዓመቱ የሚከበረውን የጸረ ጾታዊ ጥቃት ቀንን ምክንያት በማድረግ በሀገራችን በሴቶች ላይ የደረሰውን ግፍ ድምጻችንን ከፍ አድርገን እናሰማለን ብለዋል። በሴቶች ላይ ያደረሰው ግፍ፣ በደልና ወንጀል በእኛና በሴት ልጆቻችን እንዳይደገም መትከላከል ማለት ነው። ውድ የኢትዮጵያ ሴቶች ይህ ህዝባዊ የዛሬው ትዕይንትም ዓለም አቀፍ የጸረ ፆታ ጥቃት ቀንን ምክንያት በማድረግ የእህቴ ጠባቂ ነኝ አይ ኬር ፎር ማይ ሲስተር በሚል መሪ ቃል የሚካሄደው የንቅናቄ መርሃ ግብር አካል ሲሆን አሸባሪ ቡድን በሴቶችና ህፃናት ላይ ያደረሰውንና እያደረሰ ያለውን ጥቃት ለማውገዝ ድምፃችንን ለዓለም አቀፉ ማህበረሰብ ለማሰማት መልካም አጋጣሚ እንደሚፈጥር እምነት የጸና ነው። የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ሰሞኑን ባካሄደው መጠነኛ የዳሰሳ ጥናት 147 ሴቶች በህወሀት ታጣቂዎች መደፈራቸውን ማረጋገጡን ገልጾ ነበር። በዚህ ጉዳይ ላይ የህወሀት ከፍተኛ አመራሮች ሰራዊታቸው በንጹሐን ዜጎች ላይ ፈጽመዋል የተባለውን ጥቃት በተደጋጋሚ ማስተባበላቸው ይታወሳል። በአማራ ክልል በህወሓት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ ሰባ ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ማድረጉ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። በተያያዘም ሰላማችን ይስፈን፣ የሴቶችና ህጻናት ጥቃት ይቁም በሚል መሪ ቃል ዓለም አቀፉ የሴቶች ጥቃት ማስወገድ ቀን በድሬዳዋ ከተማ በሰላማዊ ሰልፍ ተከብሯል። አዲስ ቸኩል ስርስራለው ድሬዳዋ፣ ለጋር አደባባይ ከሁሉም ቀበሌዎችና ትምህርት ቤቶች የተውጣጡ ሴቶች በተሳተፉበት ሰላማዊ ሰልፍ ላይ ተገኝተው ንግግር ያደረጉት የአስተዳደሩ ከንቲባ አቶ ከድር ጅዋር በሰሜን ኢትዮጵያ ሴቶች ለልዩ ልዩ ጥቃቶች መደረጋቸውንና ለዚህም ህወሃት ተጠያቂ መሆኑን አውስተው ሴቶችም ይህን ጥቃት ለመቀልበስ የሚጠበቅባቸው እንዲወጡ ጥሪ አቅርበዋል። ሰብአዊ መብቶቻቸውን ከመግፈፍ ባለፈ ለመደፈር፣ ለተለያዩ ጥቃቶች ተደርጓል። በዚህም ለተለያዩ የስነ ልቦና ጫናው ተጋላጭ ሆኗል። ከመኖሪያ አካባቢያቸው በመፈናቀልም በርካታ ማህበራዊ ችግሮች ተጋፍጠዋል። ለተጨማሪ ልፋቶችና የጤና ችግሮች ከመጋለጣቸው ባሻገር ለአስከፊ ስቃይና ሞት ይህ አሸባሪ ቡድን አሳልፎ ሰጥቷቸዋል። በዚሁ መድረክ ላይ በክብር እንግድነት የተገኙት ሜጀር ጀነራል ጥሩ እያሰፋ በሰሜን ኢትዮጵያ በተነሳው ጦርነት ሴቶች በልዩ ልዩ መልክ እያደረጉ ያሉትን ድጋፍ ጠቅሰው ምስጋናቸውን አቅርበዋል። ሁሉም ግንባር እየተካሄደ ያለውን ዘመቻ ውጤታማ ለማድረግ መላው የኢትዮጵያ ሴቶች የትግሉ አካል በመሆን ሰለቸኝ ደከመኝ ሳይሉ ከቤት ንብረታቸው ለተፈናቀሉ ወገኖቻችን ከተረፋቸው ሳይሆን ካላቸው ላይ በማካፈል በማስቀጠል የተጎዱ ወገኖቻችን ወገኖችን በመንከባከብ እንዲሁም ስለ ሰራዊት ትጥቅና ስንቅ በማዘጋጀትና በማቀበል በሞራል በማበረታታትና ደም በመለገስ ለእናት ሀገር ጥሪ ፈጣን ምላሽ ለሰጣችሁ ለወገናችሁ ያላችሁን ፍቅርና ክብር በተግባር ጭምር ለገለጻችሁ ሁሉ የከበረ ምስጋና አቀርባለሁ ያስተዳደሩ ሴቶችና ህጻናት ጉዳይ ቢሮ ኃላፊዋ ወይዘሮ ፎጥ ሙስጠፋ ያስተዳደሩት ሴቶች በአፋርና አማራ ክልል ችግር ላጋጠማቸው ወገኖች ላደረጉት ድጋፍ ምስጋና አቅርበዋል። በመድረኩ የድሬዳዋ ሴቶች ማህበርን በመወከል ንግግር ያደረጉት ወይዘሮ ቢፍቶ አባስ ሰልፈኞችን በመወከል ባለ ስምንት ነጥብ የአቋም መግለጫ አውጥተዋል። በአቋም መግለጫቸውም በውሃ ደርሷል ያሉትን ጉዳትና ጥቃት እንደሚቃወሙ እንዲሁም ከተጎጂዎች ጎን እንደሚቆሙ ልዩነታቸውን ወደ ጎን በመተው በአንድነት እንደሚቆሙ እንዲሁም የሚጠበቅባቸውን ድጋፍ ለማድረግ ቁርጠኛ እንደሆኑ አስታውቀዋል። በደረሰባቸው ጎን እንቆማለን። ሁለተኛ፣ ሴቶች ከምንም ጊዜ በላይ የውስጥ ጥቃቅን ልዩነታችንን በማቻቻል አንድነታችንን እንጠብቃለን። በሰላማዊ ሰልፍ ላይ በሴቶች ላይ ለተፈጸሙ ጥቃቶች በተደጋጋሚ ተወቃሽ የሆነ ህወሀት ሲሆን፣ ህወሀት ግን በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ምርማሪ በጋራ የተካሄደውን ምርመራ ውጤት እንደማይቀበለው እንዲሁም በልዩ ልዩ አካባቢዎች ህወሀት ፈጽሟቸዋል በተባሉ ሌሎች የመብት ጥሰቶች ላይም ገለልተኛ ምርመራ እንዲካሄድ መጠየቁ ይታወሳል። ዓለም አቀፉ የሴቶች ጥቃት ማስወገድ ቀን በመላው ዓለም ለሰላሳኛ ጊዜ በኢትዮጵያ ደግሞ ለአስራስድስተኛ ጊዜ በልዩ ልዩ ዝግጅቶች ሲከበር ቆይተዋል። የሴቶችን ጥቃት ለመከላከል በዋናነት ሴቶች በራሳቸው ተማምነው መቆም እንዳለባቸው የምትመክረው የአፈተ ሳ ትምህርት ቤት የዘጠነኛ ክፍል ተማሪዋ ቅድስት አያለው ነች። እኛ ሴቶች ነገ የምንደርስበት አይታወቅም። ሁሉም ሴቶች እኩል መሆን አለበት። ሴት ማለት ነገ አገር መምራት የሚያቀጣ ሴት አይደለችም። እኛ ነገ ስናድግ አገራችን እንመራለን። ስለዚህ የሴቶች ጥቃት በአካባቢያችን፣ በሰፈራችን፣ በማህበራችን ላይ በሚገኙ ሴቶች ላይ ጥቃት እንዳይደርስ እናሳስባለን። በመጀመሪያ ሴቶች በራስ መተማመን መኖር አለበት። ሴቶች ራሳቸው በራሳቸው ከተማመኑ ማንም ማንም ሊደፍራቸው አይችልም። ማንም የሴቶችን ጥቃት ማንም ከወንድ የሚያንስበት ነገር የለም። እኛም ነገ የሴት ወንድ መሆን እንችላለን። በሰላሙ ሰልፍ ላይ ያገኘናት ሌላኛዋ ተሳታፊ በልዩ ልዩ መስኮች የሚታዩ ሴቶች ተሳትፎ እየተሻሻለ በመምጣቱ ደስተኛ እንደሆነች ትገልጻለች። ሲኔ ስሜ የውብዳር ስንሻ ይባላል። የመጣውትኝ ከኢትዮጵያ መንገዶች ባለስልጣን ነው። ሴቶች በቃ ከወንድ የበለጠ አቅም እንዳላቸው አይቼበታለሁ በራሴም በመከላከያ ሰራዊቱም በሁሉም እና ሴቶች ምን ጊዜ በፊት ሴቶች ወረታችን እንደረግ ነበረ በቃ ከወንዶች እኩል አለመሆናችን ራሳቸው ሴቶች እራሱ አንዳንድ ሴቶች ራሳችንን ዝቅ እናደረግ ነበር። አሁን ግን ሴቶች በቃ ራሳችን ከወንድ እኩል ለን ብለን ወተን በመከላከያ ሰራዊቱ ብትል በሮንዱ ብትል በሁሉ አይነት ተሳትፎ በቃ ሴቶች ራሳችንን እያበቃን ያለ ነው። እንደ ሀገር ደግሞ ስታይ በቃ አብሶ በመከላከያ ሰራዊቱ ያለውን ነገር እኔ በጣም ደስ ነው ያለ። የዓለም አቀፉ የሴቶች ጥቃትን የማስወገድ ቀን በዓለም አቀፍ ደረጃ ከዳር 15 ቀን ጀምሮ ለ16 ቀናት የሚከበር ሲሆን በአሁሉም ቀደም ብሎ ያከበረው የሶማሌ ክልል የሴቶች ግርዛትን እስከ ፈረንጆች 2025 ድረስ ሙሉ በሙሉ ለማስወገድ ባለመንቅናቄ ያክብሮታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ዘጋቢዎቻችንን አመስግነን አሁን ወደ ቤንሻንጉል ጉምዝ ክልል እንውሰዳችሁ። የቤንሻንጉል ጉምዝ ክልል በካማሽ ዞን ካማሽ ከተማ በጸጥታ ችግር ሳቢያ ተቋርጦ የነበረው መደበኛ የመማር ማስተማር ስራ መጀመሩ አስታውቋል። የክልሉ ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ ለስምንት ወራት ተቋርጦ የነበረው ትምህርት በካማሽ በዚህ ሳምንት ተጀምረዋል ብለዋል። የጸጥታውን ሁኔታ በማረጋጋት በሌሎች ቦታዎችም ትምህርት ለማስጀመር የክልሉ መንግስት እየሰራ ነው ብለዋል አቶ መለሰ። ናኮር መልካ ተጨማሪ ዘገባ ይዟል። የቤኒሻንጉል ጉሙዝ የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ መለሰ በየነ በክልሉ ካማሽ ዞን ውስጥ በጸጥታ ችግር ሳቢያ ለስምንት ወራት ገደማ ትምህርት ተቋርጦ የነበረ መሆኑን ለቪኦኤ ተናግረዋል። በዚህ ሳምንት ተጀመረ ያሉበት ሁኔታ ሲያስረዱ ሰላም ባለበት ሁኔታ ውስጥ ነው ትምህርት ቤት መጀመር የሚቻለው እና በባለፉት ሰባት እና ስምንት ወር ወዲህ ኦልሞስት የትምህርት ስራ በሚፈለገው ልክ ማስገድ አልተቻለም። በዛ ምክንያት ተቋርጦ የቆየበት ሁኔታ አለና አሁን ላይ እንግዲህ ችግሩን ለመቆጣጠር ና ለመፍታት ያው ርዕሰ መስተዳድር ና ሌሎች የካቢኔ አባላት እንደዚሁ የጸጥታ አመራሮች በዋናነት ዞኑ ላይ ቋሚ ምደባ አይነት ነገር ቁጭ ብለው እዛ አካባቢ ስራዎችን እየገመገሙ የኦፕሬሽን ስራዎች ጠላት ያለባቸው ቦታዎችን እንዲመቱ የማድረግ ና እየሸሸ ያለበት ሁኔታዎች አሉ። ያን መነሻ በማድረግ እንግዲህ ከማሺ ወረዳ ላይ ከተማው ማዕከል ላይ ተማሪዎች ትምህርት የሚጀምሩበት ሁኔታዎች የተፈጠረበት አግባብ አለ። በካማሽ ዞን ውስጥ በሚገኙት ሌሎች ከተሞች እና ወረዳዎች ውስጥም ትምህርት ለማስጀመር ሰላም እንዳይኖር እንቅፋት ሆነዋል ያሏቸው የታጠቁ ቡድኖች ላይ እየተወሰደ ነው ያሉትን እርምጃ አብራርተዋል። እሺ የጫካ ሁኔታ አይደለም። በክረምት ወቅት ቤኒሻንጉል በገላይም ትንሽ የዛፉና የእንጨቱ ታሩ ትንሽ ቻሌንጅ ያደርጋል እና አሁን ባለው ሁኔታ ወረዲህ ጫካውም ደርቋል፣ እየተቃጠለ ነው ያለው ምንም የሚደበቅበትና ተስፋ የሚያደረገው ነገር አይኖርም። መምታት ተጀምረዋል። ወረዲህ ቢያንስ የአስራ አምስት ቀን የወራት ጊዜ ሊወስድ ይችላል እንጂ ሙሉ በሙሉ አካባቢን የመቆጣጠርና ሽፍታን የማጽዳት ስራ ውስጥ ከተሰሩ በኋላ ተማሪዎችን ትምህርት ማስጀመር የሚቻልበት ሁኔታዎች ይኖራሉ፣ የሚል እንትንና ያለን በኛ በኩል ኃላፊው ወደ ትምህርት ገበታቸው የተመለሱ ተማሪዎችን በቁጥር ባይጠቅሱም የተቀሩ ተማሪዎችን እንዲመለሱ ሰላምን የማስፈን ስራ በክልሉና በፌዴራል ጸጥታ ኃይሎች እየተሰራ ነው ብለዋል። በመተከል ዞንም ስላለው የትምህርት ሁኔታ ሲገልጹ ሰባቱም ወረዳ ማለት በሚቻል መልኩ ወረዳ መካከል ላይ ትምህርት ኤሌመንታሪዎችን ጨምሮ ሀይስኩሎች በተሻለ ሁኔታ እየተማሩ ነው። የሚማሩባቸውና ተረጋግቶ የሚቀመጡት ደግሞ የተደራጀ ቀጥታ ያለበት የፌዴራል ፖሊስ መከላከያ የክልሉ ጨረሽ በተመሳሳይ ሚሊሻውን በማደራጀት እዚ አካባቢ ላይ ጥበቃዎች እየተደረጉ ከዚህ በፊትም ያልተፈናቀሉ የተወሰኑ አካባቢዎች አሉ። እነዛም እየተማሩ ነው ያሉ በአሁኑ ሰዓት በመተከል ዞን ባለፈው ብሔራዊ ፈተና በተሳካ ሁኔታ ለማስኬድ የቻለንበት ሁኔታ አለ። አሶሳ ዞን ላይ ምንም ችግር የለም። እንደዚ አሳክተና ማኦ ኮሞ ላይም በተመሳሳይ መልኩ የአስራ ሁለተኛ ክፍል ብሔራዊ ፈተና በተሳካ ሁኔታ ነው ለማስኬድ የተቻለው። ከማሽ ላይ የነበረው ግን ያው ለማስኬድ አልተቻለም። በቀጣይ እንደ ሀገርም ትምህርት ሚኒስቴር ጋር በመነጋገር ፈተናዎች ድጋሚ የሚወጡበትና ተማሪዎች የሚፈተኑበት ሁኔታዎችን ለመፍጠር እየተሰራ ነው ያለው። በሌላ በኩል ተማሪዎች ከትምህርት ገበታቸው እንዲስተጓጎሉ ያደረጉት ታጥቆ በክልሉ የሚንቀሳቀስ ራሱን የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን በሚል የታጠቁ ኃይሎች ተገደው ጫካ ገብተው የነበሩ ሀምሳ ስድስት የማህበረሰብ አባላት በዚህ ሳምንት ውስጥ በሰላም ተመልሰዋል ሲሉ ገልጸዋል። አቶ መለሰ የመንግስትን ጥሪ የማይቀበሉ የጉዲን አባላትን በተመለከተም ሲገልጹ ጥሪዎችን በተደጋጋሚ አቅርበዋል። መተከል ዞን የተቀናጀ ኮማንድ ፖስትም የክልሉ መንግስትም በማወቅም ባለማወቅም፣ በተጽዕኖም በጫናም ሽፍታው አስገድዶ ጫካ ያስገባቸው የብሄረሰቡ ተወላጆች በአጭር ጊዜ ውስጥ በተዘጋጀላቸው ወረዳ ማዕከል እዚ አካባቢ ላይ እንዲገቡ፣ ጠላትን ግን ሁለት አማራጮች አሉ አንደኛ ፈተው ወደ መንግስት እጅ መስጠት ነው። እጅ ስለሰጠም ዝም ብሎ የሚታየው ነገር አይደለም። አሁን ያለው ውሳኔ ጠበቅ ያለ ነው። በህግም ጭምር የሚጠይቁበት አሰራር ይዘረጋል የሚል ውሳኔዎች ተቀምጠዋል። በቤኒሻንጉል ጉሙዝ በተለይ በካማሽ እና መተከል ዞኖች ውስጥ ባለፉት ሶስት ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገለዋል። የቆሰሉም እንደዚያው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ መከታተል ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ ላይም ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጠቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሮ ወይም ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ነው ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን ኃይሎች የተለያዩ የአማራ ክልል አካባቢዎችን በተቆጣጠሩበት ወቅት ሰላማዊ ሰዎችንና የመኖሪያ አካባቢዎችን ኢላማ ማድረጋቸውን ነዋሪዎችና የሰብአዊ መብት ድርጅቶች ይገልጻሉ። ለዚህ ማሳያ ከሆኑት ቦታዎች አንዷ ወደሆነችው ሐይቅ ከተማ በአንድ መኖሪያ ቤት አባትና ልጅን ጨምሮ አራት ንጹሀን በውጊያ ወቅት በተተኮሰ ከባድ መሳሪያ መገደላቸውን የአካባቢው ነዋሪዎች ተናግረዋል። ከሟቾቹ ሶስቱ በአንድ ቀን እንደተገደሉ አስክሬናቸውን በአንድ ላይ በግቢ ውስጥ መቀ መቀበሩን ነዋሪዎች ገልጸዋል። አራተኛው ሟች ደግሞ ሕይወቱ ያለፈው በቀጣዩ ቀን በተተኮሰ ከባድ መሳሪያ መሆኑን ለቀናትም በከተማዋ ጦርነት መደረጉን ነዋሪዎቹ አስረድተዋል። ወደ ስፍራው ተጉዞ የነበረው ኬኔዲ አባተ ዝርዝሩን ያሰማናል። በሀይቅ ከተማ ዜሮ አራት ቀበሌ በተለምዶ ጨረቃው ሰፈር ተብሎ በሚታወቀው መንደር ወደሚገኝ ግማሽ አካሉ የፈረሰ አንድ የቤተሰብ ቤት አመራው። የጦርነት አስከፊ ውጤት የታየበት ይህ ቤት በስሩ የተጠለሉትን ማትረፍ ተስኖት የሀዘን ማቅ የለበሰ ነው። የህወሓት ኃይሎች በደቡብ ወሎ ዞን ወደምትገኘው ሀይቅ ከተማ ጥቅምት አስር መግባታቸውን ተከትሎ በከተማዋ የ የነበረው ውጊያ ከዚህ ቤት ብቻ አባትና ልጅን ጨምሮ የአራት ንጹሐን ሰዎችን ህይወት ቀጥፏል። የመንደሩ ነዋሪዎች እንደሚሉት ጥቅምት 12 2014 ዓ ም በቤቱ አናት ላይ ያረፈ ከባድ መሳሪያ በዕለቱ ሦስት ሰዎችን ገደለ። አስከሬናቸውም በቤቱ ደጃፍ ላይ በተቆፈረ በአንድ ጉድጓድ ውስጥ አርፏል። ወይዘሮ ከዲጃ ሰዒድ ከመንደሩ ነዋሪዎች አንዷ ናቸው። የሞተው እዚህ አቶ ሰይር ከበር ረቤ ባልተቤቱ ነው። ተከራይ ተመስገን ይባላል። ሌላው ደግሞ ከሌላ መጥቶ እዚሁ እነሱ ጋር ይሻለኛም ብሎ ሸሽቱ አብሮ የተቀመጠ አስመቃበት የሚባል ያው እዚህ ቦታ ላይ ሁለት ክርስቲያን አንድ ሙስሊም ባልተቤቱ ሙስሊም ነው። ተከራዮቹ አቶ ተመስገን ክርስቲያን ነው። ከዚያ የሚመጣ ክርስቲያን ነው። ሁለት ክርስቲያን አንድ ሙስሊም ነው። እዚህ ጉርጓጅ ውስጥ ያለ ሌላው የመንደሩ ነዋሪ የሆኑት መምህር ካሳዬ አበጋዝ በወቅቱ የነበረውን ሁኔታ እንዲህ ገልጻሉ። በአስር ቀን ያህል ውጊያ ነበረ በሰፈራችን እራሱ። እኛም ከቤት አንወጣ አስሩን ቀን ሙሉ ማም አልጠጣም ምግብ የሚሰራ ነገር የለም ምንም፣ ጎረቤት ለጎረቤት አንገናኝ እና በዛ ሰዓት ከባድ መሳሪያ ዝቤ ላይ ወደቀ። ድምፁ ተሰማል። ፍንጣሪው እስከኛ ቤት ድረስ ደርሷል። ከባድ መሳሪያ ይጣላል። በዛ ሰዓት እኛ ጭንቀት ውስጥ ነው። እነሱ ከተመቱ በኋላ እኛም ተረኛ ነው እያልን ስንጠብቅ የነበረው እና በጣም ሰቀቀን ውስጥ ነው የቆየን። አርብ ቀን ነው የተመታው። ማታ መሸት ሴት ጨለማ

አርብን አደሩ ቅዳሜ ነዋሉ ቅዳሜ ማታሉ የቀበርናቸው እና ሶስት ሰዎች ይዝ ቀበር። ከሟቾቹ አንዱ የሆኑት የቤቱ ባለቤት የአቶ ሰኢድ ሴት ልጅ በቀጣዩ ቀን በሌላ ከባድ መሳሪያ አባቷን ተከተለች። የአስራ ስድስት ዓመቷ ታዳጊ እጣው የደረሳት አባቷን ጨምሮ የመጀመሪያዎቹን ሟቾች ለመቅበር ዝግጅት በሚደረግበት ወቅት እንደሆነ አቶ ሰኢድ ኢማም ይናገራሉ። የሞተ ሰው ሰርከረቤ የሚባል ከነ ልዩ ደግሞ ሁለት ክርስቲያኖች በሃይማኖት አሁን አንድ ብን ቢሆንም ኢትዮጵያዊነትን የአቀባበር ስነ ስርዓታችን ይለያል። ቢጫን ቀን ግን በአንድ ቀብረ ናቸዋል አነባብረን እንድንት አርብ ተመጥተው ቅዳሜ ለመቅበር 6 ሰዓት 7 ሰዓት አካባቢ ሲሞከር መልሶ ጥይት መድፍ ተወረወርሄ ሞርተር፣ ያ ሞርተር እንደገና ልጅቱን ገደላ ልጅቱን መታ። ከዚያ ሆስፒታል ዲያ አዴሴ ሞተች። እንዴት ያለች ልጅ! የአስራ ስንተኛ ክፍል ነ የአስረኛ ክፍል ተማሪ ነ እዛ እንትናለች ልጅቱ፣ ኮንበልሻ ሄዲ ተቀበረች፣ ከሆስፒታል አልድን ብላ። እናም ባለቤታቸውንና ልጃቸውን በተከታታይ የተነጠቁት የቤቱ ማወራ ሌላ የአራት ወር ህፃን ልጃቸውን እንደያዙ አካባቢያቸውን ጥለው እንደተሰደዱ ናቸው ይላሉ። ወይዘሮ ከድቻ ሰኢድ ባልተቤቱ የአራት ወር ልጅ እዛ ነበርና መንደር ላይ ተሰዳ ተቀምጣያለ። እችቱ ላይ ደግሞ ሁለተኛ ወድቆ ሲመታ ያው ይሄን ጣለችና ክፉ ቀመጣና ደግሞ ያችን ለማስረፍ ደስ ሄደች። ትልቁ አስራ አምስት አመት ልጅ ናት። ልጅ ዋናታው ከዛ እሷን ይሄኛውን ልጅ አራት ወሩ ሊትተው ልጅቷን ወደ ደሴ ይዛ እየሄደች እያለች ከዛ ልጅቷን ስድን አልቻለችም፣ መንገድ ላይ ወደ ሐኪም ይዛ ሞተችባት እና እሷም አሁን እዚህ መምጣት አልቻለችም። የምታየው ልጅ ተቀብሮ አባት እዚህ ባልተቤት መቃብር በረንዳ ላይ ተኝቶ ቤት እንደዚህ ሆኖ የት ነው የምትገባው? እኛም የሚያስለቅስም በቃ መሞት እንዳለ ሆኖ እንዳለ እያወቅን የሞቷ አሟሟቱ ግን አላግባብ መፈጸሙ በጣም ያሳዝናል። አስተያየታቸውን ለአሜሪካ ድምጽ የሰጡት የመንደሩ ነዋሪዎች የጦርነትን አስከፊነት በመልካምነታቸው የሚገልጿቸውን ጎረቤቶች በማጣት በራሳቸው መንደር በደረሰው ጉዳት ማረጋገጣቸውን ያነሳሉም። ከሟች ጎረቤቶቻችን ጋር በእውነት አንድ ቤተሰብ ነው። አይደለም ሳንገናኝ፣ ሁለት አይደለም ቀን ቀርቶ ሳንገናኝ ከዋል፣ ማታ በስልክ እንደምን ዋልክ እየተባባል የምንደዋውድ ሰዎች እነሱን ማጣት ማለት አባት፣ እናት፣ ጎረቤት አይደለም እንደ ጎረቤት አይደለም የምንላቸው እና ይሄን ያህል ነው። ስሜት ውስጥ ገብቼ የምነግርህ ጦርነት አስከፊ ነው። ጦርነት አጥፊ ነው። በመሬት ላይ መኖር እኔም ያስጠላ ስለሆነ ጦርነት በእውነት ስሙም እራሱ ሊነሳ አይገባም። እንኳን አይደለም ልክ እንደ አይነት ነገር በሚዲያ ነበር በሩቅ ሀገር የሚሰሙ ዘገደው ብሎ በራሳችን ያቸው በጣም ቅርብ ጓደኞቻችንና ልዩ ጎረቤቶቻችንን አሳጥቶ ነው። መልካም ጎረቤታችን መልካም ጓደኛችን ናት እሷ እሱም መልካም ጎረቤታችን ነበር። ማህበራዊ ኑሮ እንዳልኖረ ምንም እንዳል አደለም ው የምታዩ ዚበቃ ሊረሳ አይችልም። ሞት ሊኖር ይችላል እንቅስቃሴ ቤታችንም የተገደበ ወጣ ስንል እኮ መከላከያ እንደበቃችኋል የተባለ ቤታችን እንደገና መልሶ እየታሰሰ እና እኛን፣ ራሱ እኔ አሁን ለፊቴ አልታያቸውም፣ አልታያቸውም። ስታያቸው የሚጠይቁ ጥያቄና የጥላቻና ከፍተኛ እኛ ተደፍረናል፣ ተዘርፈናል፣ መግደል እንፈልጋለን፣ እንገላለን የሚባል ቃላት ሁሉ ጊዜ ስለሚያሸቀናቅቁ በጀርባ ሆኜ እየተከታተል አሳልፋቸዋለሁ። ሲንጋጉ ማለት ነው። በውጊያ ወቅት ንጹሐንን ኢላማ በማድረግ ኢሰብአዊ ድርጊቶችን ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም በተደጋጋሚ እንደማይቀበል የገለጸው ህወሀት በተለያዩ ጊዜያት ተፈጽመዋል የተባሉ የሰብአዊ መብት ጥሰቶች ገለልተኛ በሆነ አካል እንዲጣሩና በዚህ ላይ ተመስርቶ እርምጃ እንደሚወስድ መግለጹም ይታወቃል። የህወሀት ኃይሎች ከጥቅምት አስር እስከ ህዳር 28 በሀይቅ ከተማ በቆዩባቸው ጊዜያት ተከሰቱ የተባሉ ከነዋሪዎች ያገኘናቸውን ተጨማሪ መረጃዎች በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን እናመሰግናለን። በተከታዩ ዘገባ ወደ ደሴን ውሰዳችሁ የህወሓት ኃይሎች ደሴን ከተማ ተቆጣጥረው በነበረበት ወቅት በከተማዋ የሚገኙ ታሪካዊና የቱሪስት መዳረሻ ቦታዎች ላይ ከፍተኛ ውድመትና ዘረፋ ማድረሳቸውን የደሴ ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ገለጸ። በተለይ በክልሉ ብቸኛውና የመጀመሪያው በሆነው ደሴ ሙዚየም ውስጥ የሚገኙ መንፈሳዊ ታሪካዊና ባህላዊ ተንቀሳቃሽ ቅርሶች ተዘርፈዋል፣ ቅርጻ ቅርሶች፣ በቁፈራ የተገኙ ጥንታዊ መገልገያ መሳሪያዎችና የእንስሳት ቅሪቶች ደግሞ ወድመዋል ሲል መምሪያው ገልጿል። መስፍን አራጌ ዝርዝሩን ይነግረናል። ከ1973 ዓ ም ጀምሮ በወሎ ሙዚየምነት ይጠራ የነበረውና ኢህአዴግ ወደ ስልጣን ከመጣ በኋላ ስያሜው ወደ ደሴ ሙዚየምነት የተቀየረው የቅርስ ማዕከልና የቱሪስት መስህብ ለከተማዋ መገለጫ ከሆኑ ታሪካዊና ባህላዊ ሀብቶች አንዱ ነው። በኢትዮጵያ ቀደምት ከሚባሉት በክልሉ ደግሞ ብቸኛውና የመጀመሪያው ሙዚየም እንደሆነ የከተማዋ ባህል ቱሪዝምና ስፖርት መምሪያ ኃላፊ ሰይድ አራገው ይናገራሉ። ኢትዮጵያ ውስጥ ያሉ ታሪኮችን፣ ኢትዮጵያ ውስጥ ያሉ ባህሎችን አጠቃላይ የኢትዮጵያ ማንነት የሚያሳይ ሙዚየም ነበር የነበረው። ይህ ሙዚየም ሲደራጅ ከብሔራዊ ሙዚየም ቀጥሎ ሁለተኛ ነው ማለት ይቻላል። በአማራ ክልል ደረጃ ደግሞ የመጀመሪያው ሙዚየም ነው። በወቅቱ የኢትዮጵያ ፕሬዚዳንት የነበሩት ኮኔል መንግስቱ ኃይለ ማርያም ናቸው ራሳቸው ይህን ሙዚየም ያስጀመሩት። ሙዚየሙ እጅግ በጣም ትልቅ፣ በውስጡ ሀያ ሁለት ክፍሎች ያሉት፣ በሀያ ሁለቱም ክፍሎች ውስጥ እንደየ ዘርፋቸው ተደራጅቶ የተቀመጠበት ነበር የነበረው። የወሎን፣ የአማራን ና የኢትዮጵያን ታሪክ አካቶ ይዞ ነበር የሚባልለት ሙዚየም በህዋት ኃይሎች መዘረፉን እና ከጥቅም ውጭ መ መሆኑን የሙዚየሙ አስጎብኚ ፍስሀ ፈለቅ አስታውቀዋል። የወሎ ህዝብ በአድዋ ጦርነት ወቅት ይዘዋቸው ተጠቅመዋቸው የነበሩ የተለያዩ ጦር መሳሪያዎች አሉ፣ በቁጥር ሀያ ሁለት የሚደርሱ እነሱ ሙሉ በሙሉ ተዘርፈዋል። አጼ ምኒ በአድዋ ጦርነት ወቅት የተጠቀሙበት የግል ጎራዴያቸውና የጦር ሜዳ መነጽራቸው ጭምር ተወስዷል። ከጣሊያን መንግስት በስጦታ ተበርክቶላቸው የነበር ከተማችን የመጀመሪያ በሀገራችን ከመጀመሪያዎች መካከል የሚጠቀሰው ቴሌኮም እሱም እንደዚሁ ተወስዷል ማለት ነው። የአጼ ኃይለ ስላሴ ሰይፍ ነበር በአስራ ዘጠኝ አርባ አንድ ከእንግሊዝ መንግስት በስጦታ የተበረከተላቸው ሙሉ በሙሉ ከብር የተሰራ የዘውድ ምስላቸው ሀገራቸው ጭምር ተቀርጾበት የነበረ እጅግ ጥበባዊ በሆነ መንገድ የተዘጋጀ ሰይፍ ነበረ። እሱም ጭምር ተወስዷል ማለት ነው። በአካባቢው ለአንድ ወር ገደማ የቆዩት የህወሓት ኃይሎች በሙዚየሙ ውስጥ የነበሩ ሀያ ስድስት የደህንነት ካሜራዎችን ከእነ ሙሉ መገጣጠሚያቸው ወስደዋቸዋል ሲሉም የመምሪያው አመራሮች ይገልጻሉ። መንቀሳቀስ ያልቻሉትን ደግሞ ከጥቅም ውጪ አድርገዋቸዋል ሲሉ ይከሳሉ። የወሎ ህዝብን ታሪክ ያሳያሉ ተብሎ የሚታሰቡ ከዚያ በዘለለም በኢትዮጵያ ውስጥ የነበረውን ሚዳሉን ስርዓት ምን መልክ እንደነበረ ያሳያሉ ተብሎ የሚታሰቡ ቅርጻ ቅርጾች ነበሩ። እነሱም ሙሉ በሙሉ ነው ያወደሙት ማለት እነዚህ ቅርሳ ቅርሶች እንግዲህ በወቅቱ በነበሩ በጣም ስመጥር በሆኑ ባለሙያዎች የተዘጋጁ ናቸው ረጅም ዘመን ያስቆጠሩ የአርኪዮሎጂ ግኝቶችን ጭምር ተሰባብረው እና ወድመው ነው ያለው ማለት በባህላዊ መንገድ ደርቀው ተቀምጠው የነበሩ ወሎ ሲገኙ የነበሩ የዱር እንስሳቶች ነበሩ እነሱንም እንግዲህ ሙሉ በሙሉ ነው ያበላሹቸው ወይም ደግሞ ያጠፏቸው አቶ ሰይድ ወራሪ ሲሉ የጠሩት ቡድን ከደሴ ሙዚየም ባሻገር በከተማ በሚገኙ እና ረጅም እድሜ ባስቆጠሩ ታሪካዊ ቦታዎች ላይ ተመሳሳይ ጉዳት አድርሷል ነው የሚሉት የንጉስ ሚካኤል ቤተመንግስት ማረፊያም ጭ ምር አድርገውት ነበረ እና እዛ ውስጥ የነበረ ከአምስት ነጥብ አንድ ሚሊዮን ብር በላይ የሚገመት የቅርስ ማደሻ ንብረቶችን ሙሉ በሙሉ አውድሟል። የሚፈልጋቸውንም ወስዷል። በተጨማሪ የልዑል አልጋ ወራሽ አስታወሰል በተለምዶ የመርሆ ቤተመንግስት የምንለው እሱንም በተመሳሳይ መልኩ እዛ ውስጥ ያሉ ቅርሶች በሙሉ አውድሟል። የወይዘሮ ስህን ፖሊቴክኒክ ኮሌጅ ሰማኒያ ፐርሰንቱ ጉዳት የደረሰው መርሆ ግቢ ላይ ነው። ስለዚህ ደሴ ከተማ ላይ ያሉ የቱሪስት መዳረሻ ቦታዎችን በሙሉ፣ ታሪካዊ ቦታዎችን በሙሉ፣ ቅርሶችን በሙሉ አውድሞ የሄደበት ሁኔታ ነው ያለው በቅርሶቹ ላይ የደረሰው ጉዳት ሀገርን ከማጥፋት አይተናነስም ሲሉ ድርጊቱን ኮንነዋል። አቶ ዘይድ ሙዚየሞች የእኛነታችን የማንነታችን መገለጫዎች ናቸው። እነዚህን ስታጠፋ አጠቃላይ ኢትዮጵያን በተምሳሌትነት እያጠፋ ያለንበት ሁኔታ፣ የአማራ ክልል ህዝብ ታሪክ እንዳይኖረው፣ የደሴ ከተማ ህዝብ ታሪክ እንዳይኖረው፣ ቅርስ እንዳይኖረው፣ ባህል እንዳይኖረው እያደረገ እያጠፋ ያለበት ነው። በገንዘብም ልተምናቸውም ልታገኛቸውም አችልም። መኪና ቢወሰድብህ መኪና ገዝተህ ታስገባለህ፣ ኮምፒውተር ቢወሰድብህ ኮምፒውተር ገዝተህ ታስገባለህ። ቅርሶችን ግን በምንም አይነት መንገድ መተካት አንችልም። አስራስ ሰባ ሶስት ዓመት የወሎ ክፍለ ሀገር ዋና አስተዳዳሪ የነበሩትና ሙዚየሙ እንዲቋቋም ሀሳብ ከማፍለቅ ጀምሮ የተግባር እንቅስቃሴውን የመሩት ኮሎኔል ናደው ዘካሪያስ የሙዚየሙ ፕሮጀክት እውን እንዲሆን ያስፈለገው ያልተነገረውንና በኢትዮጵያ ሀገረ መንግስት ግንባታ ውስጥ የወሎ ህዝብ የነበረውን ታሪክ ለመዘከር ትውፊቱን፣ ለማስታወስ ባህሉን ለማስተዋወቅ ነበር ይላሉ። ኮሪያ እጅ ነበር፣ ለስራ ፑሳን የሚባል አውራጃ ድረስ የህዝቡ እንቅስቃሴ ከላይ ፕሬዚደንቱ የሚመራው ኮሚቴ ያገኘ ሀገሩ ብዬ እረዳው ብዙ ስራ ይሰራ ነበር። ከዚ አይዲያ ነበረኝ። እሱን መጽሔቱን አምጥቼ ተርጉሜ ወደኛ አዙሬ ነው የሰራው። የወሎን ሙዚየም ማቋቋም ያስፈለገበት ምክንያት ያ ህዝብ ምን ታሪክ ነበረው ነው። በወሬ በአፍ የሚነገር እንጂ በተግባር ታሪኩ አልተሰበሰበም። እንዲሁ ተበታትኖ ነው ነው ያለው። ወሎ የተለያዩ ገዢዎች አስተዳድረውታል። ነገር ግን ታሪካዊ እቃው በየሰዎች ግለሰብ ውስጥ የተቀመጠ ቤት ውስጥ የተቀመጠ ነው ይሄ ተሰብስቦ በአንድ ቦታ ላይ ተሰብስቦ ሙዚየም ቢሰራ ይጠቅማል የሚል ሀሳብ ያስኩኝ። በዚሁ መሰረት ነው እንግዲህ ኮሚቴ መስርተን በወሎ ክፍለ ሀገር ያሉ የቀድሞ ነገስታት፣ የህዝቡ መጠቀሚያዎች፣ ንብረቶች፣ ታሪካዊ ነገሮች በሙሉ እንዲሰበሰቡ አድርገን መጪው ትውልድ ያንኑ ታሪኩን እንዲያውቅ ለማድረግ በማሰብ ነው። እንግዲህ ይህንን ስራ ለመስራት የጀመር ነው የቀድሞ ዋና አስተዳዳሪ። ኢትዮጵያ ውስጥ የሚገኙ ስመጥር የቅርጻ ቅርጽ ባለሙያዎችን በመጋበዝ የወሎን ረሃብ የሚያሳይ ሀውልት ማስገንባታቸውን ጭምር አስታውሰው፣ ሙዚየሙን ለማቋቋም ቅርሶችን ለማሰባሰብና ለማደራጀት ደከም ኩለት ያሉት ሙዚየም በመዘረፉና በመውደሙ የተሰማቸውን ሀዘን አልጠበቁም። ከምንም በላይ ከወለድኳቸው ልጆች በላይ አዝናለሁ። ታሪክ ነው የጠፋው ምን ከሰማሁ በኋላ በእውነት እንቅስቃሴ ወስዳለኝ። የኢትዮጵያ ሀብት ነው፣ የወሎ ብቻ አይደለም። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህር የሆኑት ዶክተር ምስጋናው ታደሰ በበኩላቸው በከተማዋ የተፈጠረውን ዝርፊያና ውድመት ቃላት ከሚገልጹት በላይ ስሜት የሚጎዳ ብለውታል። ዩኔስኮን ጨምሮ በዓለም አቀፍ ደረጃ የወጡ ህጎችና ደንቦች የታሪክና የባህል ቅርሶች የእምነትና የሕዝብ ተቋማት በጦርነት ወቅት ተዋጊ ኃይሎች ጉዳት እንዳያደርሱባቸው ያሳስባሉ የሚሉት ዶክተር ምስጋናው መሬት ላይ ያለው እውነት ግን ከዚህ በተቃራኒው እንደሆነ ይተቻሉ። ለተቃርኖ ሁለት ምክንያቶችን ያቀርባሉ። የመጀመሪያው ሕጉን በጽሁፍ ከመግለጽ እና በአንደበት ከመናገር ባለፈ የማስፈጸም አቅም ስለሌለ ነው ይላሉ። በሌላ በኩል ይላሉ ዶክተሩ፣ በሌሎች ሀገሮች ላይ ተመሳሳይ የቅርስ እና የታሪክ ማዕከሎች ሲጠፉ ምንም አለመደረጉ አሁንም ይሄ እንዲህ አይነት ተግባር እንዲፈጽም ያበረታታ ይመስለኛል። ለምሳሌ ያክል ብናነሳ የጥንት የስለጣኔ መፍለቂያ ቦታዎች የነበሩ እነ ሲሪያ ኢራቅ እንግዲህ ቀደም ሲል የባቢሎን ብሎም የሜሶፖታሚያ ጥንታዊ ስልጣኔ መፈለቂያ አካባቢዎች ናቸው። አሁን በዚህ በቅርቡ ዘመናት ሲሪያ ውስጥ ያሉ፣ ኢራቅ ውስጥ ያሉ በርካታ የታሪክና የባህል ተቋማት ሲወድሙ ምናልባት አንዳንዶቹ ሀገሮች ድምፅ አሰምተዋል፣ ነገር ግን ተግባራዊ እርምጃ አልወሰዱም። ምናልባቱም በእነዚህ ሀገሮች ከነበረው የፖለቲካ ሁኔታ ጋር ምዕራባውያኑ ተስማማ ሀሳብ ስላልነበራቸው ተግባራዊ እርምጃ አልወሰዱም። በተለይም የሀገራትን ዝምታ፣ የዓለም አቀፍ ተቋማትን ቸልታ የተቹ ዶክተር ምስጋናው ቅርሶቹ ላይ የደረሰውን ውድመትና ዘረፋ የኢትዮጵያዊነት ላይ ከተሰነዘረ ጥቃት ጋር አመሳስለውታል። ኢትዮጵያ የአፍሪካ ማይከን የሆነች በዓለምም ረጅም የመንግስት ምስረታ ታሪክ ካላቸው ውሱን አገሮች አንዷ ሆና እናገኛታለን። ከዚህ የተነሳ ኢትዮጵያ ካላት አንጡራ ሀብት ትልቁና አይነተኛው ታሪኳና ቅርሷ ነው። ይሄ ወራሪ ቡድን እየሰራ ያለው ነገር አንዱ ታሪክና ቅርስን የማጥፋት ትውልዱን ብሎም አገሪቱን ታሪክ አልባ የማድረግ ቅርስ አልባ የማድረግ ስራ ነው እየሰራ ያለው። ይህን በሚሆንበት ጊዜ አይደለም ተግባራዊ እርምጃ መውሰድ፣ ድምፅ ያሰማ አካል አልተመለከትንም። ዩኔስኮን ጨምሮ በርካታዎቹ ምዕራባውያን ሀገሮች የዝች ጥንታዊት እና ታሪካዊት ሀገር ቅርሶች ሲወድሙ ነገሩን ሲያውግዙ አልተመለከትንም። ነገሩን በጥልቀት ስንመለከተው ግን ይሄ ኢትዮጵያዊነት ላይ የተቃጣ ጥልቅ የሆነ ጥፋት ነው። የዛሬ አንድ መቶ አርባ አመት ገደማ በያኔው ራስ ሚካኤል የተቆረቆረችው ደሴ ከተማ በበርካታ ታሪካዊ ቦታዎቿ በጥንታዊ ቤተ እምነቶቿ ዘመናትን በተሻገሩ ቀደምት ህንፃዎቿ በተለያዩ እምነቶች መካከል ባለው ተከባብሮ የመኖር እሴቷ በጉልህ ትታወቃለች። የህወሓት ኃይሎች እስከ ቅርብ ጊዜ ድረስ በሰብአዊ መብቶች ጥሰትና በንብረቱ ውድመት የሚደርስባቸውን ወቀሳ ሲያስተባብሉ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 6230 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብ ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማሌ አብራችሁን ስለቆያችሁ እናመሰግናለን በነገው የቅዳሜ ምሽት ፕሮግራማችን እንገናኛለን እስከዚያው ሰላም በደህና ደሩ።